ዲሞክራሲ በተግባር የሜዲትራኒያን ባህርን እያቋረጡ ወደ ምዕራብ አውሮፓ ሀገሮች የሚሄዱ ፈላሾች ቁጥር እንደ አውሮፓ አቆጣጠር በ2015 ዓ ም የመጀመሪያዎቹ ስድስት ወራት መጨመሩ ተረጋግጧል። ከፍተኛውን ቁጥር የያዙት ባሻር አልባ አሳድን ጽንፈኛ ሙስሊሞችን እየሸሹ ያሉት ሶሪያውያን ሲሆኑ በሁለተኛ ደረጃ ያለችው አነስተኛዋ ኤርትራ ናት። የኤርትራ ፍልሰተኞች ቁጥር ከኢትዮጵያውያኑ፣ ሱዳናውያንና ሶማሌዎች ፈላሾች ይበልጣል። ኤርትራውያን እንደሚሉት ለህገወጥ አስተላላፊዎች እስከ 3ሺ ዶላር ይከፍላሉ። አውሮፓ ለመድረስም አደገኛውን የጎረቤት ሀገሮች ማቋረጥ ይገደዳሉ። የአሜሪካ ድምፁ ዴቪድ አርነል ከፍተኛ ቁጥር ያላቸው ኤርትራውያን ሀገራቸውን እየጣሉ የሚወጡበትን ሁኔታ ለማወቅ የፈላሾችን ጉዳይ ባለሙያ እና አንድ ሌላ በቅርቡ አስመራን ጎብኝቶ የተመለሱ ምሁር አነጋግሯል። በተከታታይ ካዘጋጀው ቅንብር የመጀመሪያውን ክፍል ሰለሞን ክፍሌ እንደሚከተለው አቅርቦታል። ኤርትራ እንደ አውሮፓውያን ዘመና አቆጣጠር በ1991 ዓ ም ነጻነቷን ከተጎናጸፈች በኋላ የፕሬዝደንት ኢሳይያስ አፈወርቂ የ24 ዓመታት ብቸኛ አገዛዝ ለሰላሳ ዓመታት የተዋጉትን ባለሸበጥ አማጽያን ፍላጎት አላሟላም። ይህን አስተያየት ደግሞ አንዳንድ በውጭ የሚኖሩና የነጻዋን ኤርትራ የቅርብ ጊዜ ታሪክ የሚከታተሉ ይጋሩታል። ብሮን ዋይን ብሩቶን እዚህ ዋሽንግተን ዲሲ የሚገኘው የአትላንቲክ ምክር ቤት የአፍሪካ ማዕከል ምክትል ዳይሬክተር ናቸው። የኤርትራን የቅድመ ነጻነት ትግል ታሪክም ተከታትለዋል። በቅርቡ አስመራን የመጎብኘት ዕድል አግኝተውና ፕሬዚደንት ኢሳይያስንም ለሦስት ሰዓት ያህል ጊዜ አነጋግረው ነው የተመለሱት። ምዕራባውያን ይህን መሰሉን ዕድል ሲያገኙ ብዙም የተለመደ አይደለም። የአትላንቲክ ካውንስል አፍሪካ ማዕከል ምክትል ዳይሬክተሯ ለኤርትራውያኑ በገፍ ሀገር ለቆ መውጣት ምክንያት ናቸው ያሏቸውን ያብራራሉ። There are a very large number of Eritreans fleeing across the Mediterranean, particularly relative to Eritrea's size. የሜዲተራንያን ባህር እያቋረጡ የሚሸሹ ብዙ ኤርትራውያን አሉ። በተለይ የሀገሪቱን አነስተኛነት ስናይ የስደተኞቿ ቁጥር ከፍተኛ ነው። ኤርትራ ስድስት ሚሊዮን ተኩል ሕዝብ ነው ያላት። ባለፈው ግንቦት በትንሹ 45 ሺህ ስደተኞች ተሻግረዋል። ይህ ቁጥር ደግሞ ካለፈው ዓመት መጨመሩን እናውቃለን። ከ2014 መጀመሪያ ወዲህ በሶስት እጥፍ ነው ያደገው። የአውሮፓ ህብረት ብዛት ያላቸው የሶሪያና አንዳንድ የአፍሪካ ሀገሮች ወደ አውሮፓ እንዲፈልሱ በሚያደርጋቸው ምክንያት ብዙ ጊዜ ይነታረካሉ። ሀያ ስምንት አባላት ያሉት የአውሮፓ ህብረት በተለይ ኤርትራውያኑን ወደዚያ እንዲፈልሱ የሚገፋፋቸው ድሆች ስለሆኑ ነው ወይስ ከመንግስቱ ጭቆና ስለሚደርስባቸው በሚሉ ጥያቄዎች ላይ ይከራከራሉ። ሊዮናልድ ዶይል ባለም አቀፉ የፍልሰተኞች ቢሮ ኃላፊ ናቸው። እንደ እውነቱ ከሆነ ምክንያቱ ጭቆናም ይሁን ድህነትን ሽሽት አስፈላጊ አይደለም። ሰዎች የተሻለ ኑሮ ፍለጋ ከስፍራ ወደ ስፍራ የመዘዋወራቸው ጉዳይ በዓለም ደረጃ ተፈጥሯዊ ክስተት ነው። የኤርትራውን በተለይ ካየነው ግን ከኢኮኖሚ ጋር በተያያዘ ነው ይላሉ ሊዮናርድ ቦይል ወደ አውሮፓ ለመግባት ቀላል ነው። ያ አንዱ ምክንያት ነው። ወጣቶች የተሻለ ዕድል ለማግኘት ሲሉ ነው አደገኛውን ጉዞ የሚያያዙት። የተሻለው መንገድም ይኸው ይመስላችኋል። ደረሱባቸው ሀገሮች የፖለቲካ ጥገኝነት ባያገኙም እንኳ ሰርተው ወገኖቻቸውን ለመርዳት የሚፈልጉም አሉ። የኤርትራውያኑን ፍልሰት አስመልክቶ አንድ ያልተለመደው ጉዳይ ግን የሕፃናት ልጆች በከፍተኛ ቁጥር ሀገሪቱን እየተዉ መውጣት ነው። የብዙዎች እምነት ልጆቹ ከኤርትራ የሚወጡት የመንግሥቱን ብሔራዊ አገልግሎት ፖሊሲና አስገዳጅ ስራን በመሸሽ ነው። ሊዮናርድ ቦይል ይቀጥላሉ። ሀያ አራት ሺህ በጣም ብዙ ቁጥር ነው። ይህ ደግሞ ሌሎቹን ወደ ሌላ አካባቢ የሄዱትን ሀያ አምስት ሺህ ይጨምራል። በኤርትራ አርባ አምስት ሺህ መደበኛ ጦርና ሁለት መቶ አምሳ ሺህ ተጠባባቂ ኃይል መኖሩ ይገመታል። ይህም በጠቅላላው ከአፍሪካ ሀገሮች ሁሉ ከፍተኛውን ቁጥር እንደያዘ ያመለክታል። የኤርትራ ጦር ኃይል መሠረቱ በአስገዳጅ ብሔራዊ አገልግሎት ላይ ሲሆን፣ ማንኛውም ብቁ ወንድ ወይም ሴት እንዲሳተፍበት ይገደዳል ኤርትራ ይህን መሰሉን ወታደራዊ ምልመላና አገልግሎት ማካሄድ የጀመረችው ለረጅም ዓመታት ከኢትዮጵያ ጋር ጦርነት ባካሄደችበት ጊዜና አሁንም የድንበር ጥያቄው እልባት ባላገኝበት ሁኔታ መቀጠሉ ይነገራል። የፖለቲካ ተቼዎች የኤርትራ ወታደሮች የብሔራዊ ደህንነቷን ለመጠበቅ በሚል እስከ አስር ዓመት እንዲያገለግሉ ይደረጋል። በመንገድ ሥራ የተሰማሩና ለባዕዳን የማዕድን አውጭ ኩባንያዎችም የሚሰሩ እንዳሉ አንዳንዶች ይናገራሉ። ሰዎቹ ለምን ሀገር ጥለው እንደሚሰደዱ ግልጽ ይመስለኛል። ታሪኩን ካየን በአንድ በኩል ኤርትራ የብሔራዊ አገልግሎት ምልመላ ፕሮግራም አላት። ዜጎች ለአስራ ስምንት ወራት የሚሰሩበት ነው ይባል እንጂ በተግባር ሲታይ ግን የሚቆዩት ጊዜ ገደብ የለውም፣ አይታወቅም። ሂደቱ ደግሞ አስቸጋሪና ከባድ መሆኑን ምልምሎቹ ይናገራሉ። አያይዘውም ድብደባና ሰቆቃ የሚፈጸምበት ነው ይላሉ። መንግስትን የሚተቹ ሰዎች ደግሞ ተይዘው እንደሚታሰሩ፣ እስራቱም ገደብ የሌለውና የፍርድ ሂደትን ያልተከተለ መሆኑን ይናገራሉ። የእነዚህን ሁሉ ችግሮች ድምር ውጤት ይመስለኛል ለፍልሰት የሚያበቃቸው። ኤርትራ በአሁኑ ወቅት በተለያዩ መለኪያዎች ከዓለም ሀገሮች ግርጌ እንደምትገኝ ይታያል። በሰብአዊ ልማት ከዓለም መቶ ሰማኒያ አንደኛ፣ በዲሞክራሲ መቶ ሀምሳ አምስተኛ ሀገሪቱ ውስጥ የንግድ ሥራን በማቅለል ረገድ መቶ ሰማንያ ዘጠነኛ ለምጣኔ ሀብት ነጻነት በመስጠት መቶ ሰባ አራተኛ ደረጃ ላይ ትገኛለች። ኤርትራ ባለፉት ስምንት ዓመታት ወርልድ ፕሬስ ፍሪደም ባካሄደው ጥናት መሰረት እወለሉ ላይ ከሚገኙ የዓለም ሀገሮች አንዷ መሆኗን ያመለክታል። በዚህ ዓመት ሰኔ መግቢያ ላይ የተባበሩት መንግሥታት የሰብአዊ መብቶች ኮሚሽን ሪፖርት ባደረገው መሠረት ኤርትራ ውስጥ በሰብዕና ላይ ወንጀል ሊፈጸም እንደሚችል በጋዜጠኞች ላይ ህገ ወጥ እስራት እንደሚካሄድ ተመልክቷል። ከሁሉም በላይ ግን ላለፉት በርካታ ዓመታት ሀገሪቱን እየለቀቁ የሚወጡ ኤርትራውያን ቁጥር ከፍተኛ መሆኑ ከሌሎቹ እንድትለይ አድርጓታል ይላሉ ዶይል። ምክንያቱም ያቀርባሉ። ነገሮች የተለወጡ ይመስለኛል። ማንኛውም ኤርትራዊ በብሔራዊ ውትድርና አገልግሎቱ መሳተፍ አለበት። ያን ካላደረገ የአገሪቱን ሕግ አላከበረም ማለት ነው። ያም ሆነ ይህ ግን ለሕዝቦቻቸው ጥያቄዎች መልስ ከማይሰጡ ሀገሮች አንዷ ኤርትራ ናት። ብሮዋይን ብሩተን አስመራን በጎበኙበት ወቅት በራሳቸው በፕሬዝደንቱ ኢሳያስ አፈወርቂ እና በሌሎች በርካታ ባለሥልጣናት ኤርትራ በሯን ለውጭው ዓለም እየከፈተች መሆኗና አንዳንዶቹን በብሔራዊ አገልግሎት ውስጥ የተሳተፉ ኃይሎቿን ትጥቅ እያስፈታች እንደሆነ ተነግሮኛል ብለዋል።